ዛሬም የባህር ዳርና አካባቢው ከፍተኛው ፍርድ ቤት በጠዋቱ ነበር የተሰየመው። አቶ በረከት ስምኦን ወደ ፍርድ ቤቱ ሲገቡ ከባለፈው አለባበሳቸው ብዙም አልተለዩም። አቶ ታደሰ ካሳም ቢሆኑ አይናቸው ላይ የማንበቢያ መነጽር ይታያል። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን እና አቶ በረከት ሕዝባዊ ድርጅቶችን በማያመች መንገድ መምራት በሚል የተጠረጠሩበትን ጉዳይ ለመመርመር የተለያዩ ቀሪ የምርመራ ስራዎች ስለሚኖሩኝ ተጨማሪ የ14 ቀን የምርመራ ጊዜ ይሰጠኝ ሲል ፍርድ ቤቱን ጠይቋል። ኮሚሽኑ ባለፉት 14 ቀናት ያደረጋት ያላቸውን የምርመራ ሂደቶች ካስረዳ በኋላ ቀሪ የምርመራ ስራዎች ያላቸውንም ለፍርድ ቤቱ አብራርተዋል። ከጉዳዩ ጋር ተያያዥ የሆኑ ሰነዶችን ከተለያዩ መስሪያ ቤቶች በደብዳቤ ጠይቄ የአንዳንዶችን ምላሽ በጊዜ ማግኘት አልቻልኩም። ዳሽን ቢራ ፋብሪካ ዲዮት ባሰሪ ለተባለ የእንግሊዝ ኩባንያ በ90 ሚሊዮን ዶላር ሲሸጥ ሰነዶቹ እንዳይገኙ ሆን ተብሎ በተለያዩ ቦታዎች የተበተኑ በመሆኑና ያን ለማሰባሰብ ጊዜ በመጠየቁም ጉዳዩን የሚያስረዱ ምስክሮች በሀገር ውስጥና ከሀገር ውጭ በመሆናቸውና እነሱን ለማግኘት ጊዜ በማስፈለጉ ዳሸን አክሲዮን ማህበር የኦዲት ስራው ያላለቀ በመሆኑና አምሳ ከመቶ የአክሲዮን ድርሻ ባርክሌ በሚባል የውጭ ሀገር ባንክ በግለሰብ ስም በመገኘቱ ይህን ሰነድ ለማግኘት ጊዜ በመጠየቁና የወንጀሉ ድርጊት ውስብስብ በመሆኑ ተጨማሪ የ14 ቀናት የምርመራ ጊዜ እንዲፈቀድለት ነው የስነ ምግባር ጸረ ሙስና ኮሚሽን ፍርድ ቤቱን የጠየቀው። ተጠርጣሪዎቹ በበኩላቸው የዳሽን አክሲዮን ማህበር በአማራ ክልል ያልተመዘገበ በመሆኑና በፌዴራሉ መንግስት የተመዘገበ በመሆኑ የተጠረጠርንበት ወንጀል በፌዴራል ደረጃ መታየት አለበት፣ አጣርተን እናስራለን በሚባልበት በአሁኑ ወቅት አስሮ ማጣራት ትክክል አይደለም በሚል የዳሽን አክሲዮን ማህበር የኦዲት ስራ ባለመጠናቀቁ የጊዜ ቀጠሮ ይሰጥ የሚለውን የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን መርማሪ ያቀረበውን አቤቱታ ተጠርጣሪዎቹ ነቅፈውታል። በተጨማሪም ይህ ፍርድ ቤትም ሆነ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን የእኛን ጉዳይ የመመልከት ስልጣን የለውም በሚል የተለያዩ የህግ አንቀጾች እየጠቀሱ ተከራክረዋል። ሁለቱም የቀድሞዎቹ የኤህዴን መስራቾች፣ የባዕዴን መሪዎችና የአዴፓ ተሰናባቾች የተጠረጠሩበት ጉዳይ ጥቅል ስለሆነም በዝርዝር እንዲቀርብላቸው ጠይቀዋል። ተጨማሪ የ14 ቀናት መጠየቁም እኛን ለማጉላላት እንጂ ማረሚያ ቤት የሚያቆይ ጉዳይ የለብንም በማለት የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን መርማሪ ያቀረበውን ጥያቄ አልተቀበሉትም። አቶ በረከት ጠበቃና የህግ አማካሪ መንግስት እንዲያቆምላቸውም ጠይቀዋል። የታሰርንበት ማረሚያ ቤት ኮምፒውተር የሌለው በመሆኑ ኢንተርኔት ማየት አልቻልሁም። በተጠረጠርኩበት ዙሪያም ጽሑፎችን ማዘጋጀት አልቻልኩም። በመሆኑም ኮምፒውተር ይግባልን። እንዲሁም ፍርድ ቤት ስንገባም ሆነ ስንወጣ ህገ መንግስታዊ መብታችን ጠጥሶ ክብራችንና ሰብአዊ መብታችን የሚነካ ስድብ እየተሰደብን በመሆኑ ፍርድ ቤቱ ይህን ሊያስቆምልን ልን ይገባል ሲሉ በተለይ አቶ በረከት ጠይቀዋል። ተጠርጣሪዎቹ ላቀረቧቸው አቤትታዎች የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን መርማሪ መልስ ሰጦባቸዋል። ኮሚሽኑ አሁን እያደረገ ያለው የጊዜ ቀጠሮ መዝገብ በመሆኑ አንዳንዶቹ ጥያቄዎች በመደበኛ ክርክር ወቅት የሚመለሱ እንደሆኑ ኮሚሽኑ የሕዝባዊ ድርጅቶችን ጉዳይ የማየት ስልጣን እንዳለው እና ሌሎች የቀረቡ ጥያቄዎች ደግሞ በመጀመሪያው የፍርድ ቤት ውሎ መልስ ያገኙ ናቸው ሲል አስረድቷል። የግራ ቀኙን አስተያየት የተመለከተው የባህር ዳርና አካባቢው ከፍተኛ ፍርድ ቤት የኮሚሽኑ መርማሪ ያቀረበው ምክንያት አሳማኝ በመሆኑ ተጨማሪ የጊዜ ቀጠሮን በመፍቀድ ተጠርጣሪዎቹ ለየካቲት 15 2011 ዓ.ም ፍርድ ቤት እንዲቀርቡ ወስኗል። በመጨረሻም ግለሰባዊ መብቶችን በተመለከተ ተጠርጣሪዎቹ አቤቱታቸውን ለማረሚያ ቤት አስተዳደር እንዲያመለክቱና ፍርድ ቤቱ በጉዳዩ ላይ ውሳኔ እንደሚሰጥ ችሎቱ አስረድቷል። ዓለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር